ፋሲል ከምስራቅ አፍሪካ ሀገራት ታንዛኒያ የተረጋጋች መሆኗ ይታወቃል። ከእሁዱ ምርጫ ወዲህ ስለ ታንዛኒያ ምርጫና ውዝግብ ኬንያም ሆነ ሌሎች ጎረቤት ሀገራት ምን ይወራል? የኬንያ መገናኛ ብዙሀን ከወር አስቀድመው ነው ታንዛኒያ ሄደው በጣም እየዘገቡት ያለው የታንዛኒያን ምርጫ። እንዲያውም ኬንያውያን ከዚህ በፊት ባልተለመደ መልኩ የታንዛኒያን ምርጫ በትኩረት ይከታተሉት ነበረ። ኬንያውያን በብዛት ያዩት ታንዛኒያ ከዚህ ከኢስት አፍሪካን ኮሚኒቲ ጋር ያላት ተሳትፎ የቀዘቀዘ ስለሆነ ምናልባት አዲስ ፓርቲ ቢመረጥ የፖሊሲ ለውጥ ሊኖር ይችላል እና የኢስት አፍሪካን ኮሚኒቲ ጥምረት የበለጠ ሊያፋጥኑት ይችላሉ የሚል ተስፋ ስላላቸው እዛ ላይ ትኩረት አድርገው ነው እያዩ ያሉ። ሌላው የሚዲያቸውን በቀጠናው ዙሪያ ያለውን የሪፖርት የማድረግ አቅም የፈተሹበት አጋጣሚ ነው። ታንዛኒያ ውስጥ የተካሄደው ምርጫ ውጤቱ ይፋ ከመደረጉ አስቀድሞ እንግዲህ እንደምትከታተለው ፋሲል ተቃዋሚዎቹ ተቀባይነት አያገኝም እያሉት ነው። የተቃዋሚ ፓርቲ ፕሬዚዳንት እጩ የሆኑት ዛሬ ድምፅ ቆጠራው ይደገም እያሉ ነው። ዛንዚባርም የተካሄደው ምርጫ ውጤቱ በታንዛኒያ የምርጫ ኮሚሽን መሰረዙ ውጥረት አስከትሏል። ታንዛኒያ አሁን ወዴት እያመራች ነው ማለት ይቻላል። እንግዲህ የታንዛኒያ የምርጫ ኮሚሽን የፕሬዚደንሻል ምርጫውን ውጤት ይፋ አደርጋለሁ ያለው ነገ ነው። እስካሁን ከሁለት መቶ ስልሳ አምስት የፓርላማ ምርጫዎች ወደ አንድ መቶ ሀያ ዘጠኝ ያህሉ ናቸው መቀመጫዎች ይፋ የሆኑት። ከዛ ውስጥ ገዢው ፓርቲ የሲሲኤም ወደ ዘጠና ሁለት ያህል መቀመጫ ያገኘው። ከዛ በኋላ ደግሞ ኢኮዋ ኮዋሊሽን የሚባለው ወደ ሀያ ስምንት መቀመጫ ጌተዋል። ግን የፕሬዚደንሻል ምርጫው ላይ ሙሉ ውጤት ይፋ አልሆነም። ባለው ውጤት ግን የሲሲኤም ተወካዩ ናቸው እየመራ ያሉ። ግን ካአሁን ከታየው የታንዛኒያ ምርጫ በጣም ትልቅ ፉክክር የተደረገበትና በጣም አስቸጋሪ የነበረ ነው እንዳለ የምርጫ ታዛቢዎችም የአፍሪካም፣ የኮመን ዌልዝ እንደዚሁም የአውሮፓ ታዛቢዎች ምርጫው እስካሁን ሰላማዊ ነው ሲሉ የነበረ ነው። በእርግጥ አውሮፓ ሕብረት ትንሽ ስልትነት ይጎላዋል የሚል ቅራኔ አቅርቧል። ከዛ ውጭ የዛንዚባርን በተመለከተ ቅድሚያ የዚህ የሲቪክ ዩኔን ፍሮንት የሚባለው የተቃዋሚ ቡድን ተወካይ አሸንፍ ያለው ብሎ መግለጻቸውን ተመልክቶ የተቃዋሚው ደጋፊዎች ስለወጡ ወደ አደባባይ ደሳቸውን ለመግለጽ ትንሽ ግጭት ተፈጥሮ ነበረ። በዛ ምክንያት የተወሰነ ውግግብ አለ። ይህን ያህል ከባድ ችግር ይፈጠራል የድል ግምት የለም። ምናልባት ሐሙስ ነው አገሪቱ ወደ ይች ብትመራ እንደምችል በአጠቃላይ ሊያሳይ ያሳይ የሚችለው ሙስ የታንዛኒያ የምርጫ ኮሚሽን ይፋ በሚያደርገው ውጤት መሰረት ማለት ነው። እንደው ግን ከዚህ አያያዝ ከዚህ አሁን ዛሬ ጀምሮ ተቃውሞ እያሰሙ ነው፣ አንቀበለውም ውጤቱን እያሉ ነው። የምርጫ ኮሚሽን ነገ የምርጫ ውጤቱን እንደተባለው ይፋ ያደርጋል ብሎ መገመት ይቻላል ወይ? ደህንነት የፓርላማ መቀመጫውን እንኳን ይፋን ባያደርግ የፕሬዚደንሻል ውጤቱን ይፋ ያደርጋል የሚል ግምት አለኝ። ፕሬዚደንሻል ውጤቱን ያለውን ስታዩ የቻማቻ ማፉንዱዝ የሚባለው የገዥ ፓርቲ በአምሳ አራት አመት ያህል ሀገሪቱን የመራ ፓርቲ ነው። በጣም ጠንካራ ፓርቲ ነው። የተቃዋሚ ፓርቲ ደግሞ እየተመራ ያለው በቀድሞው የገዥ ፓርቲ አባል በነበሩ ሰው ነው። ቀድሞ ጠቅላይ ሚኒስትር የነበሩ ናቸው። በፈረንጆች አቆጣጠር ከሁለት ሺ አምስት ከሁለት ሺ ስምንት ያህል ጊዜ ድረስ አገሪ- በጠቅላይ ሚኒስትርነት ሆነው አገልግለዋል። ከዛ በኋላ ታማኝ የገዢ ፓርቲ አባል ሆነው ለረጅም ጊዜ የቆዩ ናቸው። ገዢ ፓርቲውን ወክለው ለፕሬዚዳንትነት እንደማይወዳደሩ ሲያውቁት ነው ወደ ተቃዋሚ ሄደው የተቃዋሚ የፕሬዚዳንት ውጭ ሆነው የቀረቡት። ከፍተኛ ድጋፍ አለው። በእርግጥ አሁን የተቃዋሚው ፓርቲም ግን እርግጠኛ ሆኖ መናገር አይቻልም። ምን ያህል ብጥብቅ ይመስታል ወይንም ግጭት ይፈጠራል የሚለው የዛንዚባርን እንዲታይ አሁን ያለው ጥምር መንግስት ነው። ተቃዋሚ ሲቪክ ናይትድ ፍሮንት እና ሲሲኤም ናቸው በጋራ እየመሩት ያለው የፕሬዚደንሻል ውድድሩን እያካሄዱ ያሉት አሁን ፕሬዚዳንትና ምክትል ፕሬዚዳንት ሆኖ የሚሰሩት ሰዎች ናቸው። ምናልባት ዛንዚባር ላይ ሊበዛ እንደ አዲስ ጥምር መንግስት ሊመሰረት ይችላል እንጂ ወደ ከፋ ብጥብጥ ይሸጋገራል የሚል ግምት የለኝም። ፋሲል ግርማ ከናይሮቢ በጣም አመሰግናለሁ። ለሰጠህም ማብራሪያ እኔም አመሰግናለሁ።